አውሮፓና ጀርመን ገና ከመጀመሪያው አንቀጽ አንድ ላይ በመጀመሪያ ገጹ ላይ የማንም ሰው ሰብአዊ ክብሩ በማንም ሰው አይደፈርም፣ አይረገጥም በሚለው ግሩም ማረፍተ ነገር ሕገ መንግሥቱ ይጀምራል። በዚህም ቃላት ራሱን 1949 ዓ ም የወጣው ሕገ መንግሥት ራሱን ያስተዋውቃል። የጀርመን ሕገ መንግሥት አንዳንዶቹ እንደሚያደርጉት ስለ ዘር ፈጽሞ አነሳም፣ ስለ ጎሳም ዞር ብሎ አይተርክም፣ አጥንትና ደምን የዘር ግንድንም አይቆጥርም። ይህም የሆነበት ምክንያት አለው። አንደኛው ምክንያት በዘር ላይ የተመሠረተውን የፋሽስቶችን ሥርዓት በአገሪቱና በአውሮፓ ላይ ተመልሶ እንዳይመጣ፣ ተመልሶም በአገሪቱ ላይ እንዳንሰራራ በእንጭጩ ለመቅጨት ነው። የማንም ሰው ሰብአዊ ክብሩ በማንም ሰው አይደፍርም የሚለው ቃል ሕገ መንግሥቱ አናት ላይ እንዲሰፍርም የተደረገው ጀርመኖች ገብተውበት ከነበረው ከገሃንም እሳት የወጡበትን ቀንና ሰዓት እንደገና ለማስታወስና ተመልሶም በምድራቸው ላይ እንዳያቆጠቁጥ የዜጎች ሆነ የአውሮፓ ህዝብ ደምም በከንቱ እንዳይፈስ ለማገድ ነው። ሕግ አውጮቹና የሕገ መንግሥት አርቃቂዎቹ ቁጥራቸው ከስልሳ ሰዎች በላይ ነበር። ይህን ከግምታቸው ውስጥ አስገብተው በዘር ጥላቻና በዘር ጦርነት ላይ ተመሠረተው የናዚዎቹ ርእዮተ ዓለም በአዲሱ ዘመን ቦታ እንደሌለው ለጎረቤት አገሮችና ለዓለም ህዝብም አሳይቶ አዲስ ምዕራፍ ለመክፈት ነበር። የፋሽሽቶቹ መሪዎች ስልጣኑን እንደጨበጡ በ የጀርመን አገር በሕዝቡ ስም መኖር አይገባቸውም የሚሏቸውን ሕዝቦች ጦራቸውን መዘው አንድ በአንድና ተራ በተራ ከወረሯቸው በኋላ ሰብአዊ መብታቸውንና ሰብአዊ ክብራቸውን ረግጠውና ጨፍልቀው አስከሬኖቻቸውን እንኳን ሳይቀር በእሳት አጋይተው አመድ አድርጓቸው አጥፍቷቸዋል። ቁጥራቸውም በብዙ ሚሊዮን ይቆጠራል። ሌሎቹን አስረው ድንጋይ እያስፈለጡ እንደ ሁለተኛ ደረጃ ዜጋ እንደ ባሪያ ገዝተዋቸዋል። እንግዲህ በዚህ ምክንያት ነው አንቀጽ አንድ ላይ ገና ከመጀመሪያው የማንም ሰው ክብሩ በማንም ሰው አይደፈርም የሚለውን አረፍተ ነገር ሊያሰፍሩት የቻሉት። በመቀጠል ሌላም ነገር ሕግ አርቃቂዎቹ አንስተው የመጀመሪያው ገጽ ላይ ትውልዱ እንዲያውቀው አስፍረዋል። የእያንዳንዱ ሰው መብቱንና ክብሩን ማንም ሰው ተነስቶ ይህን ክብሩን እንዳይገፈው መንግሥት ይህን መብቱን የመጠበቅና የመንከባከብ ግዴታም ኃላፊነትም እንዳለበት እዚያው ሕገ መንግሥቱ ላይ ሰፍሮ ከትውልድ ወደ ትውልድ እንዲተላለፍም አድርገዋል። እዚህ ላይ ክብር ሲባል አንዳንድ ሰዎች እንደሚገምቱት ስምና ዝና፣ ሀብትና ንብረት ወይም ትልቅ የመንግሥት ሥልጣን ላላቸው ሰዎች ብቻ ለእነሱ የሚሰጥ ልዩ ክብር አይደለም። ማንም ሰው ሰው በመሆኑ ብቻ እዚህ እንደሚባለው በአምላክ አምሳል በመፈጠሩ በዚህ ብቻ ከሌላ ሰው ጋር በሕግ ፊት እኩል የሚጋራውና የሚቀዳጀው ክብሩና መብቱ ልዩነት ሳያደርግ ሕገ መንግሥቱ ያረጋግጥለታል። ይህን ለመረዳትም ከሕገ መንግሥቱ አንቀጽ አንድ በፊት ገና በመግቢያው ላይ የሰፈረውን አረፍተ ነገር መለስ ብሎ መመልከትንም ይጠይቃል። እዚያም ላይ የሚከተሉት ግሩም አረፍተ ነገሮች ሰፍረዋል። በአምላክና በሰብአዊ ፍጡር ፊት የተጣለብንን ኃላፊነትና ግዳጅ ከአእምሯችን ውስጥ አስገብተን ለአውሮፓ አንድነትና ለዓለም ሕዝብ ሰላም ስንል ከሌሎቹ ጋር እኛም በኩልነት ተሰልፈን አስተዋጽኦ ለማድረግና ለማገልገል ባለን ምኞትና ሙሉ ፈቃደኝነት ይህን ሕገ መንግሥት የጀርመን ሕዝብ በሥራ ላይ ለመዋል ቆርጦ ተነስቷል የሚለውን ቃልም ሕገ መንግሥቱ በጥቁርና ነጭ ቀለሙም አስፍረዋል። ይህም ማለት ወደፊት ለሚተለሙት ሥራዎቻቸው ሁሉ በእግዚአብሔር ፊትና በሕዝብም ፊት ፖለቲከኞቹ ተጠያቂ መሆናቸውን ያረጋግጣል። ፍራ እግዚአብሔር ያለው ሕዝብ ደግሞ እንደሚታወቀው አንቀጽ ሦስት ላይ እንደሰፈረው ማንም ሰው ፋሽስቶቹ እንዳደረጉት ሳይሆን በጾታውና በትውልድ ግንዱ በዘሩና በቋንቋው፣ በጎሳውና በተወለደበት ቦታው፣ በሃይማኖቱና በሚከተለው በእምነቱ ወይም ደግሞ በፖለቲካ አመለካከቱና በሚያራምደውና አምኖ በሚከተለው በርዕዮተ ዓለሙ መብቱን በሌላ በጉልበተኛ ጦር በያዘው ሰው ወይም ቡድን አይነጠቅም ይከበርለታል እንጂ ብሎ ሕገ መንግሥቱ ያረጋግጥለታል። መሠረታዊ የሆኑ የሰብአዊና የዲሞክራሲያዊ መብቶች በጀርመን አገር በ1949 ዓ ም እንደ አውሮፓን አቆጣጠር ሲታወጅ የመጀመሪያው ጊዜ አይደለም። ፋሽስቶቹ ስልጣን ላይ ሳይወጡ ቀደም ሲል የቫይመር ሪፐብሊክ ዘመን ተብሎ በሚታወቀው ክፍለ ዘመን በአገሪቱ ላይ ከንጉሱ አገዛዝ በኋላ የዲሞክራሲ መብቶች ታውጀው ነበር። ያ የዲሞክራሲ ስርዓት ግን ፋሽሽቶቹን ስልጣን ላይ እንዳይወጡ ሊያግዳቸው አልቻለም። የህግ ምሁሩ ፕሮፌሰር ኡልሪሽ ባቲስ እንደሚሉት ያ ሊሆን የቻለው ህገ መንግስቱ ይህን ለመከላከል ደካማ በመሆኑ ብቻ ሳይሆን ለህገ መንግስቱ መከበር ተነስተው የሚዋደቁና ለሱም መኖር የሚታገሉ ዲሞክራቶች ቁጥር በአገሪቱ ውስጥ ያኔ ትንሽ ስለነበረ ነው። በዲሞክራቶቹም መካከል ስምምነት አልነበረም። ያም ለቀጣዩ ትውልድ ትምህርት ሰጥተዋል። ከዚያም የተገኘው መራራ ትምህርት አዲሱ የጀርመን ሕገ መንግሥት በ1949 ዓ ም ሲታወጅ ይህ ሁኔታ ተመልሶ እንዳይደገም በተለይ የርዕሰ ብሔሩን ማለት የፕሬዚዳንቱን ሚናና ሥልጣን ውስን አድርጎ ጠቅላላ የአገሪቱን አመራር በተለያዩ አካሎች ስር ሸንሽኖና አከፋፍሎ አንዱ አካል ሌላውን አካል እንዲሁም የአገሪቱን ባለሥልጣኖች እንዲቆጣጠር አድርጎት አልፏል። የጀርመኑ ርዕሰ ብሔር እንደ ንግሥቲቱ እንደ ንግሥት ኤልሳቤጥ ምንም አይነት ወሳኝ ሥልጣን በአገሪቱ ውስጥ የላቸውም። ሌላው አዲሱ ሕገ መንግሥትና የሕገ መንግሥቱ አርቃቂዎች ያደረጉት ነገር ቢኖር ትናንሽ የፖለቲካ ቡድኖች ተሰብስበው በጥቂት መራጮች ድምፅ ድጋፍ እንደ ጣሊያን አገር ሸንጎ ውስጥ ገብተው ቦታውን እንዳያጣብቡና የመንግሥት ምሥረታውንም መካሄድ እንዳያጨናግፉ ቢያንስ ከመቶ አምስት ድምፅ መሰብሰብ አለባቸው። የሚለውን ገደብ ሕገ መንግሥቱ ላይ እንዲሰፍርም አድርገዋል። ይህ በመሆኑም ባለፉት ሰባ ዓመታት ጊዜ ውስጥ ዐሥራ ሁለት ፕሬዝዳንቶችን፣ ሰባት ቻንስለሮችን ጀርመን አለችግር እና አለግርግር ልታስተናግድ ችላለች። ከሁሉም ትልቁም ቦታ የያዘው ዝምታ ሳይሆን መናገር ወርቅ ነው የሚለውን ትርጉም እዚህ የተቀዳጀው ሕገ መንግሥቱ ላይ የሰፈረው አንቀጽ አምስት ነው። እዚያም ላይ የሚከተሉት ቃላቶችን እናነባለን። ማንም ሰው ሐሳቡንና አስተያየቱን በቃላትና በጽሑፍ በስዕልና በድምፅ በንግግርም ጭምር በአገሪቱ ላይ ማስፋፋት ማራመድ፣ ሌላውም ሰው ይህን እንዲደርሰው ማድረግ ይችላል የሚለው አንቀጽ ነው። ይህም ምርምርና ጥናትንም በዩኒቨርሲቲ ደረጃ ያካትታል። ይህንን አንቀጽ አስታኮም ከአንዴም ሁለት ጊዜ በጀርመን አገር ውዝግብ ተፈጥሯል። ጋዜጠኞችና ጸሐፊዎች፣ ፖለቲከኞችም ጠቅላይ ፍርድ ቤት ዳኞች ፊት ቀርበው ለመብታቸው መከበር እነሱ ተሟክተዋል። በመጨረሻም የፕሬስ ነፃነት ተብሎ የሚታወቀው አንቀጽ አሸናፊ ሆኖ ወጥተዋል። የፕሬስ ነፃነት ብቻ ሳይሆን መናገር ወርቅ ነው በሚለው ፍልስፍናቸው ፖለቲከኞችና ደራሲዎችም የመብቱ ተጠቃሚ ሁነዋል። ለዚህ ነው ፖለቲከኞች ሸንጎው መድረክ ላይ ተተቻሽተው፣ ተወቃክሰው፣ ተከራክረው ወደ ማታ ላይ ቁጭ ብለው አብረው ቢራ መጠጣትም የሚችሉት። ህገ መንግስቱ ባለፉት ሰባ አመታት ጊዜ ውስጥ የህግ ተመራማሪው ሚስተር ዲተር ግሪም ለጣቢያችን ለዲ ደብልዩ ሰሞኑን እንዳሉት ብዙ ጊዜ የሸንጎ አባሎች ተነጋግረውበት ተከራክረውበት በርማት እንዲሻሻልም ባለፉት ጊዜያት ተደርገዋል። እንዳውም በምህሩ እምነት ብዙ ርማት ከተደረገባቸው ህገ መንግሥታቶች ውስጥ የጀርመኑ ህገ መንግሥት ትልቁም ቦታ ይዘዋል። ግን እንደ ብራዚል ህገ መንግስቱ ጊዜው እንዲሻሻልም አልተደረገም። የጀርመኑ እንደ ብራዚል ባይሆን ከሌሎቹ አገሮች ጋር ሲነጻጸር ደግሞ ብዙ ማሻሻዮችን ያየ ህገ መንግሥት ነው። ያም ሆነው ሌላው የህግ ምሁር እና የቀድሞው ጠቅላይ ፍርድ ቤት ዳኛ ሚስተር ዮአሂም ቪላንድ እንደዚሁ ለጣቢያችን ለዲ ደብሊው በቅርቡ እንዳሉት ቋሚና መሠረታዊ የሆኑ ህብረተሰቡን እንደ ምሶሶ ቀጥ አድርገው የያዙ እንደ ሰብአዊ ክብርና እንደ ሰብአዊና ዲሞክራሲያዊ መብቶችን የሚያብራሩ አንቀጾች ወይም ደግሞ እንደ የሕግ በላይነትና እንደ አገር አንድነትን የሚያብራሩ ሕገ መንግሥቱ ላይ የሰፈሩ አንቀጾች እነዚህ ሁሉ የነገሮች ሁሉ አስኳል ስለሆኑ በምንም አይነት ተሰርዘው ከሕገ መንግሥቱ ውስጥ ወጥተው በሌላ አረፍተ ነገር አልተተኩም። የጀርመን ሕገ መንግሥትን አጠቃለውና ሰብሰብ አድርጎ በጥቂት አረፍተ ነገር ለማስቀመጥ ከተፈለገ በዘር ጥላቻና በዘር ርዕዮተ ዓለም ላይ ተመስርቶ የነበረውን የፋሺስቶች ሥርዓት ተመልሶ እንዳንሰራራ እሱን ለማገድ በደንብ ታስቦበት የተነደፈ ቋሚ ህግ ነው። በሁለተኛ ደረጃ ደግሞ እግረ መንገዱን ከሱም በስም ብቻ የሚለየውን ነገር ግን እዚህ እንደሚባለው በተግባር ሰብአዊ መብትና ሰብአዊ ክብርን የሚረግጠውን የኮሚኒስቶቹንም አምባገነን ስርዓት በመላው ጀርመን ተስፋፍቶ ስልጣኑን ይህ ስርዓት እንዳይዝም ገደብ ለማበጀት ነው። የዲሞክራሲ ስርዓቱን አፍርሶ የላባደሩንና የገበሬውን አምባገነን መንግሥት ጀርመን ላይ ለመመስረት ጥረት ያደርግ የነበረውን የኮሚኒስት ፓርቲም በሕግ እንዲታገድ ተደርገዋል። በተቃራኒው በሦስተኛ ደረጃ ደግሞ ለዜጎቻቸው ነጻና ሁሉም ተደስቶ የሚኖርባትን የዲሞክራሲ ስርዓት በጀርመን አገር ተጠናክሮ እንዲወጣ ሕገ መንግሥቱ ረድተዋል። ይሄው በሰባ ዓመት ጊዜያቸው ውስጥ ጀርመኖች ሰርተውና ደክመው ተከባብረውና ተቻችለው በፖለቲካው ዓለም ብቻ ሳይሆን በኢኮኖሚያቸውም በልጽገው መጥቀው ብዙዎቹ የሚቀኑባትን ነጻ አገር መስርተዋል። ይንማይል ሚካኤል ለዲ ደብልዩ ከበርሊን ከተማ።